አላስካ የበረዶ ክምር ቀልጦ እየተንቀሳቀሰ ነው። የባህር ጠረፉ በፍጥነት እየተሸረሸረ ነው። የባህር በረዶም እየቀለጠ በመሆኑም ማዕበሉ እየቀጠለ ነው ሲሉ በሳምንታዊ መግለጫቸው ላይ አስምረውበት ነበር። በሌላ በኩል ደግሞ በአካባቢው እየተከለከለ ነው በሚባለው የነዳጅ ቁፋሮ ፈቃድ ባለፈው ሳምንት መንግስታቸው ለሼል ኩባንያ ፈቅዷል። ይህም አነጋጋሪ ሆኗል። ታዲያ ፕሬዚዳንቱ በዚህ ጉዳይ ላይ ዝምታን አልመረጡም። በራሳቸው በኩል ያላቸውን አቋም የተምታታ ለተባለው እንዲህ ነበር የገለጡት። መንግስቴ የሼል ኩባንያ በአካባቢ ነዳጅ እንዲያወጣ በመወሰኑ አንዳንድ አካላት ቅሬታ እንዳላቸው አውቃለሁ። ምጣኔ ሀብታችን ደግሞ በነዳጅ ላይ ጥገኛ ነው። ይህንን ግንዛቤ ውስጥ መግባት አለበት። ከውጭ በሚገባው ላይ ጥገኛ መሆን የለብንም ብለዋል። ፕሬዚዳንቱ በሶስት ቀናት ጉብኝታቸው በአርኪቲኩ አካባቢ እየተከናወነ ያለውን ሙቀት ለመከላከልና ለመቋቋም መንግስታቸው ቁርጠኛ አቋም እንዳለው ለማሳወቅም ነው ተብሏል። ይህንን ጉባኤ የሚያስተናግደው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መስሪያ ቤት ነው። ጉባኤው እርምጃ የመውሰድ የፖለቲካ ፍላጎት እንዲኖር ያነሳሳል ሲል መስሪያ ቤቱም አስምሮበታል። የተባበሩት መንግስታት ድርጅት የአየር ለውጥን በሚመለከት አሳሪ የሆነ እቅድ ለማውጣት ካሰበው መርሃ ግብር ጋር ቀጥተኛ የሆነ ግንኙነት እንደሌለው የውጭ ጉዳይ ሚኒስትር መስሪያ ቤቱ ሳይገልጽ አላለፈም። ለዶቼ ቬለ ራዲዮ ዘገባ መክበብ ሸዋኔ ከዋሽንግተን ዲሲ